የዲደብሊው ዜና እንደምናመሻችሁ፣ በቅድሚያም ዋና ዋናዎቹ ባለፉት ሁለት ሳምንታት በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በምስራቅ ምስቃን ወረዳና በማረቆ ልዩ ወረዳ በታጣቂዎች ጥቃት 11 ሰዎች መገደላቸው፣ ሌሎች አስር ደግሞ መቁሰላቸው ተነገረ። የአካባቢው ነዋሪዎች ስጋት ገብቶናል ይላሉ። በሳውዲ አረቢያ የሚታደኑት የደቡብ የመን ተገንጣይ ቡድን መሪ አይደሩስ አል ዙበይዲን ከየመን በድብቅ ወደ አቡዳቢ መወሰዳቸው ተሰማ። ድርጊቱ በአረብ ኤሚሬትስና ሳውዲ መካከል ውጥረቱን አባብሷል። ቻይና ዩናይትድ ስቴትስ በዓለም አቀፍ የባህር ቃጣና የሌሎች ሀገራትን መርከቦች በዘፈቀደ መያዟ ዓለም አቀፍ ሕግ የጣሰ ነው ስትል ኮነነች። ሩሲያ በበኩሏ አሜሪካ ነዳጅ የጫነችው መርከብ ሰሜን አትላንቲክ የባህር አካባቢ መያዟ ውጥረት ማባባሱን ለዓለም አቀፍ የመርከብ እንቅስቃሴም ስጋት አስከትሏል ስትል ከሳለች። ኢራን ውስጥ የኢኮኖሚ መዳከም የቀሰቀሰው ህዝባዊ ተቃውሞ በመላ ሀገሪቱ መዳረሱ እየተነገረ ነው። በኒውክሊየር መርሃ ግብሩ ምክንያት ከአሜሪካና እስራኤል ጥቃት ሊፈጸምብኝ ይችላል የሚል ስጋት ያደረበት የኢራን መንግስት በበኩሉ ሀገሪቱ ለጦርነትና ለድርድር ዝግጁ ናት ብሏል። ዜናው በዝርዝር ባለፉት ሁለት ሳምንታት በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በምስራቅ ምስቃን ወረዳና በማረቆ ልዩ ወረዳ በታጣቂዎች ጥቃት 11 ሰዎች መገደላቸው፣ ሌሎች አስር ደግሞ መቁሰላቸው ተነገረ። ታጣቂዎች በሚያደርሱት ጥቃት ምክንያትም የተጠቀሱት አካባቢዎች ነዋሪዎች ስጋት ላይ መውደቃቸውን ገልጸዋል። በአካባቢው የሚንቀሳቀሰው ጎጎት ለጉራጌ አንድነትና ፍትህ ፓርቲ በበኩሉ በአካባቢዎቹ በተለያዩ ቀናት ጥቃት መፈጸሙን በሰው ሕይወትና አካል ላይም ጉዳት መድረሱን ማረጋገጡን የፓርቲው ምክትል ሊቀመንበር አቶ እንዳልካቸው አወል ለዶይቼ ቬለ ተናግረዋል። አቅማ፣ መታኝ ባለበት በቀን ነው እንግዲህ ሰኞ ለት አራት ሰው የተገደለው እሁድ ማታ አራት ከነልጆቿ የተገደለችው ገበያ ሲሄዱ በቀን አራት። በጥቅሉ በዚች አስራ አምስት ቀን ውስጥ አስራ አንድ ሰው ሞቷል። ከፍተኛ ጉዳት የደረሰባቸው ከአስር በላይ ሆኖ ያሉ አሉ። እኛ አሁን ምንድን ነው እያደረግን ያለ ነው ኦልሬዲ የእኛም የህዝብ ተቋም ስለሆነ ሀገራዊ ፓርቲ ሆኑ አንጻር መረጃዎቹ በእድሜ በጾታ የጉዳቱም አይነት ለይተን መረጃ እያሰባሰብን ስለሆነ ቀጣይ ይህንን መግለጫ እናወጣለን። በመስቃም ቤተ ጉራጌና በማረቆ በኩል የመሬት ይገባኛል ጥያቄዎች መኖራቸውን ያመለከቱት ምክትል ሊቀመንበሩ መንግስት ተገቢውን ጥናት በማድረግ ዘላቂ መፍትሄ ሊሰጥ ይገባል ማለታቸውን ሸዋንግዛው ወጋየሁ ከሀዋሳ የላከው ዜና ያስረዳል። በሳውዲ አረቢያ የሚታደኑት የደቡብ የመን ተገንጣይ ቡድን መሪ አይደሩስ አል ዙበይዲን ከየመን በድብቅ ወደ አቡዳቢ መወሰዳቸው ተሰማ። ሳውዲ አረቢያ አልዙበይዲን ከየመን በሶማሌላንድ በኩል የወጡት በተባበሩት አረብ ኤሚሬቶች እርዳታ ሳይሆን እንዳልቀረ አስታውቃለች። የስለላ መረጃዎች የደቡብ ሽግግር ምክር ቤት የተሰኘው የየመን ተገንጣይ ቡድን መሪው ከየመን በባህር ወደ ሶማሊያ ተጉዘው ከዚያው ወደ አቡዳቢ በአውሮፕላን መግባታቸውን እንዳመለከቱ የሳውዲ ፕሬስ መዘገቡ ተገልጿል። ድርጊቱ በሳውዲና በአረብ ኤምሬት መካከል ያለውን ውጥረት እንዳባባሰው የጀርመን የዜና ወኪል ዲፒኤ ዘገባ ያመለክታል። የሳውዲ ባለስልጣናት አልዙበይዲን የተከሰተውን ውዝግብ ለማርገብ ለድርድር ወደ ሪያድ ይመጣሉ ብለው ይጠብቁም እንደነበር ተገልጿል። እንዲያም ሆኖ የኤሜሬትስ ባለስልጣናትም ሆኑ የደቡብ የመን ተገንጣይ ቡድን እስካሁን ስለ አልዙበይዲን ያሉት ነገር የለም። አልዙበይዲን የሚመሩት ቡድን ከተባበሩት አረብ ኤሜሬቶች ከፍተኛ ወታደራዊ ድጋፍ ይደረግለታል። ቡድኑ በቅርቡ በሳውዲ አረቢያ የሚደገፈውን የየመን መንግስት ይዞታን ከተቆጣጠረ ወዲህ ሳውዲ ቡድኑን ለማጥፋት ስትዝት የተባበሩት አረብ ኤሜሬቶችንም ስታስጠነቅቅ ነበር። አረብ ኤሜሬቶች በሳውዲ አረቢያ ግፊትና ማስጠንቀቂያ ደቡብ የመን የሚገኙ ወታደሮቿን ወደ ሀገሯ ለመመለስ ተገድዳለች። የደቡብ የመን የሽግግር መንግስት ምክር ቤቱ መሪውን አልዙበይዲንን ከስልጣን ማስወገዱን አስታውቋል። ኢራን ውስጥ የኢኮኖሚ መዳከም የቀሰቀሰው ህዝባዊ ተቃውሞ በመላው ሀገሪቱ መዳረሱ ተገለጸ። በተለይም በትናንትናው እለት የተቃውሞ እንቅስቃሴ ተጠናክሮ ከዋና ከተሞች ወደ ገጠር ከተማዎችን መዳረሱን ዘገባዎች ያመለክታሉ። ሰልፎቹን ለመበተንም የጸጥታ ኃይሎች አስለቃሽ ጋዝና ጥይት መተኮሳቸውን የመብት ተሟጋቾች ዛሬ አስታውቋል። እንደ አሶሲዬትድ ፕሬስ ዘገባ እስካሁን አደባባይ ከወጡ ሰልፈኞች 38 ተገድለዋል፣ ከ200 በላይም ታስረዋል። የተቃውሞ መስፋፋት በሲቪል አስተዳደሩና በሃይማኖታዊው መሪ አያቶላህ አሊ ሀሚኒ መንግስት ላይ ጫናውን ማጠናከሩ ተገልጿል። ይህ በእንዲህ እንዳለም የኢራን የውጭ ጉዳይ ሚኒስትር ሀገሪቱ ለጦርነትና ለድርድር ዝግጁ መሆኗን አስታውቋል። ኢራን የኒኩሌር መርሃ ግብሯ የሚገኝበትን አካባቢ ለተባበሩ መንግስታት ድርጅት መርማሪዎች አላሳይም በማለቷ ከእስራኤል እና ከአሜሪካ ወታደራዊ ጥቃት ሊደርስባት ይችላል የሚል ስጋት መኖሩን ዘገባዎች ያመለክታሉ። በዛሬው ዕለት ለጉብኝት ቤይሩት፣ ሊባኖስ የገቡት የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ጦርነት አንፈልግም፣ ሆኖም ግን ለጦርነትም ለድርድርም ዝግጁ ነን ሲሉ ተደምጠዋል። ለማንኛውም ሁኔታ ሙሉ በሙሉ ዝግጁ ነን። ጦርነት አንፈልግም፤ ሆኖም ግን ለጦርነት ዝግጁ ነን፣ ለድርድርም ዝግጁ ነን። ነገር ግን ድርድሩ የጋራ ፍላጎትና አክብሮት ላይ መሰረት ያደረገ መሆን አለበት። ባለፉት ዓመታት በተደጋጋሚ ተኩስ አቁም በአገዛዙ በእስራኤል ተጥሷል፤ እንዲሁም የትኛውንም ኃላፊነቱን አላከበረም። የዚህ የሊባኖስ ጉብኝቴ ዋናው ዓላማ ተግዳሮቶችና ስጋቶች ላይ የተከበሩት ፕሬዚዳንት፣ የፓርላማ አፈ ጉባኤ፣ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትርን ጨምሮ ከኢራን ባለሥልጣናት ጋር ለመወያየት ነው። የምታደምጡት የዶች ቨለ ዲደብልዩን ዜና ነው። ቻይና ዩናይትድ ስቴትስ በዓለም አቀፍ የባህር ቀጣና የሌሎች ሀገራትን መርከቦች በዘፈቀደ መያዟ ዓለም አቀፍ ሕግ የጣሰ ነው ስትል ኮነነች። ዩናይትድ ስቴትስ በትናንትናው ዕለት ሁለት የቬኔዙዌላን የነዳጅ ቦቴዎች የጫኑ መርከቦችን መያዟ ተገልጿል። ከሁለቱ መርከቦች አንዷ የሩሲያን ሰንደቅ ዓላማ የምታውለበልብናት ተብሏል። አሜሪካ እርምጃ ፕሬዚዳንት ዶናልድ ትራምፕ የቬኔዙዌላን የነዳጅ አቅርቦት ወደ አሜሪካ ለማዞር ያደረጉት ግፊት አማለካች ነው የሚሉ አሉ። የቻይና የውጭ ጉዳይ ሚኒስትር ማኦ ኢንግ ሀገራቸው አለም አቀፍ ህጎችን የጣሰ ወይም ከተባበሩ መንግስታት ድርጅት የጸጥታው ምክር ቤት ትዕዛዝ ውጪ በተናጠል የሚወሰድ ማዕቀብን እንደማትደግፍ በዛሬው ዕለት ለጋዜጠኞች በሰጡት መግለጫ አመልክተዋል። ዩናይትድ ስቴትስ በዓለም አቀፍ የውሃ ክልል ውስጥ የሌሎች ሀገራት መርከቦች በዘፈቀደ ይዛለች። ይህም የዓለም አቀፍ ህግን በእጅጉ የሚጥስ ነው። ቻይና የዓለም አቀፍ ህግ መሰረት የሌላቸውን ወይም የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ፈቃድ የሌላቸውን ህገወጥ የአንድ ወገን ማዕቀቦችን ሁልጊዜም ትቃወማለች። በተጨማሪም የተባበሩት መንግስታትን ቻርተር ዓላማዎች እና መርሆችን የሚጥስ እንዲሁም የሌሎች ሀገራትን ሉዓላዊነትና ደህንነት የሚጥስ ማንኛውንም ድርጊት ትቃወማለች። ዩናይትድ ስቴትስ ባለፈው ሳምንት ቅዳሜ ዕለት ወታደሮቿ ካራካስን ወረው የቬኔዙዌላ ፕሬዚደንት ኒኮላስ ማዱሮ ከተያዙ በኋላ ማዕቀብ የተጣለባቸውንና ወደ ደቡብ አሜሪካ የሚሄዱና የሚመለሱ መርከቦችን እገዳ ማጠናከሯ ተገልጿል። እገዳ የተጣለባቸው መርከቦች የኦፔክ አባል የሆኑ የነዳጅ አምራቾች ሀገራት ስብስብ ንብረቶች ናቸው ተብሏል። በተያያዘ ዜና ሩሲያ ዩናይትድ ስቴትስ ነዳጅ የጫነችውን መርከብ ሰሜን አትላንቲክ የባህር አካባቢ መያዟ ውጥረት አባብሷል፣ ለዓለም አቀፍ የመርከብ እንቅስቃሴም ስጋት አስከትሏል ስትል ከሰሰች። ዋሽንግተን መርከቡ በምዕራቡ ሀገራት ማዕቀብ ለተጣለባቸው ለቬኔዙዌላ፣ ሩሲያና ኢራን ነዳጅ ዘይት ጭኗል ባይናት የሩሲያ የውጭ ጉዳይ ሚኒስቴር እንዲህ ያለው እርምጃ ወታደራዊና ፖለቲካዊ ውጥረት ያባብሳል ሲል አስጠንቅቋል። ዋሽንግተንም እንዲህ ያለ ዓለም አቀፋዊ የቀውስ ሁኔታ ለመፍጠር መፍቀዷ እንዳሳሰበውም አስታውቋል። ድርጊቱ የተፈጸመው የዩክሬንን ጦርነት ለማስቆም በዋሽንግተን እና ሞስኮ መካከል የሚካሄደው ዲፕሎማሲያዊ ጥረት መጠነኛ ለውጦች አምጥቷል በተባለበት ሰሞን መሆኑ ጉዳዩን አሳሳቢ አድርጎታል ሞስኮ በመርከቦቹ መያዝ እቅድና ዘመቻ ተባብሬያለሁ ያለችውን ብሪታንያንም ከሳለች ምንም እንኳን ድርጊቱ በቻይናም ሆነ ሩሲያ ክፉኛ ቢነቀፍም ብሪታንያ ከአሜሪካ ጋር መተባበሯን አሳውቃለች የዩናይትድ ስቴትስ ጸጥታ አስከባሪ ኃይል ባልደረባ አንዲት የሚኒያፖሊስ ከተማ ኗሪን በመግደሉ በከተማይቱ ውጥረት ነግሷል። ትናንት የዩናይትድ ስቴትስ የስደተኞችና የግብር ተቆጣጣሪ ፖሊስ ባልደረባ የ37 ዓመቷን ሬኔ ኒኮላስ ማኪን መግደሉ የከተማዋን ነዋሪዎች አስቆጥቷል። የሀገር ውስጥ ደህንነት ሚኒስትሩ ክሪስቲ ኖኤም የጸጥታ ኃይሎቹ ወዴትም አይንቀሳቀሱም ብለዋል። የሀገር ውስጥ ደህንነት ሚኒስቴር ከዚህ በፊት ተደርጎ አይታወቅም በተባለው ስደተኞች ላይ ላተኮረው የክትትል ዘመቻ ከ2000 በላይ ፖሊሶችን ማሰማራቱ ተነግሯል። እስካሁንም ከ1500 በላይ ተጠርጣሪዎች ያሏቸው መታሰራቸውን ኖኤም መናገራቸውን አሶሲኤትድ ፕሬስ ዘግቧል። ሟቿ ሬኔ ኒኮላስ ማኪን በቅርቡ ከኮሎራዶ መኖሪያዋን ወደ ሚኒያፖሊስ ያደረገች አሜሪካዊት ገጣሚ፣ ደራሲ፣ ባለትዳርና እናት ነበረች። ከዚህ በፊትም ምንም አይነት የወንጀል ሪከርድ እንዳልነበረባት ዘገባው አክሎ ገልጿል። የፕሬዚዳንት ትራምፕ አስተዳደር ባለስልጣናት ግን ሟቿን የፌዴራል ህግ አስከባሪዎችን በመኪና ለመግጨት የሞከረች የሀገር ውስጥ አሸባሪ በማለት ወንጅለዋታል። ሟች በጥይት ተመታ ስታጣጥር የሚያሳይ የቪዲዮ ምስል ከተሰራጨ በኋላ ትናንት ማታ በርካታ የሚኒያፖሊስ ነዋሪዎች እርምጃውን በመቃወም አደባባይ ተሰልፈው ነበር። ዛሬ ህዝባዊ ቁጣ ይቀሰቀሳል ብለው የሰጉት የሚኒሶታ አገረ ገዢ ህዝቡ እንዲረጋጋ ተማጽነዋል። ተማሪዎች ትምህርት ቤት አልሄዱም፣ አንዳንድ መስሪያ ቤቶች ስራ አቋርጠዋል። ይህ ዶች ቨለ ነው። ከዶችቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። ባለፉት ሁለት ሳምንታት በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በምስራቅ ምስቃን ወረዳና በማረቆ ልዩ ወረዳ በታጣቂዎች ጥቃት 11 ሰዎች መገደላቸው ሌሎች አስር ደግሞ መቁሰላቸው ተነገረ። የአካባቢው ነዋሪዎች ስጋት ገብቶናል ይላሉ። በሳውዲ አረቢያ የሚታደኑት የደቡብ የመን ተገንጣይ ቡድን መሪ አይደሩስ አልዙበይዲን ከየመን በድብቅ ወደ አቡዳቢ መወሰዳቸው ተሰማ። ድርጊቱ በአረብ ኤሜሬትስና ሳውዲ መካከል ውጥረቱን አባብሷል። ቻይና ዩናይትድ ስቴትስ በዓለም አቀፍ የባህር ቀጣና የሌሎች ሀገራትን መርከቦች በዘፈቀደ መያዟ ዓለም አቀፍ ሕግ የጣሰ ነው ስትል ኮነነች። ሩሲያ በበኩሏ አሜሪካ ነዳጅ የጫነችውን መርከብ ሰሜን አትላንቲክ የባህር አካባቢ መያዟ ውጥረት ማባባሱን ለዓለም አቀፍ የመርከብ እንቅስቃሴም ስጋት አስከትሏል ስትል ከሳለች። ኢራን ውስጥ የኢኮኖሚ መዳከም የቀሰቀሰው ህዝባዊ ተቃውሞ በመላው ሀገሪቱ መዳረሱ እየተነገረ ነው። በኒውክሊየር መርሃ ግብሩ ምክንያት ከአሜሪካና እስራኤል ጥቃት ሊፈጸምብኝ ይችላል የሚል ስጋት ያደረበት የኢራን መንግስት በበኩሉ ሀገሪቱ ለጦርነትና ለድርድር ዝግጁ ናት ብሏል። ዜናው አበቃ።